ዛሬ ምን እንደሚሰማውት ያውቃሉ። የአይምሮ ጤናና ደህንነት ማለት የሚሰማንን ስሜትና የሕይወት ፈተናዎች እንዴት እንደምንቋቋማቸውና እንደምናስተናግዳቸው ማለት ነው። 2020 ዓ.ም ፈታኝ ዓመት ነው። ሐኪሞ እና የአይምሮ ጤና ተቋማት እርዳታንም ሊያደርጉሎት ይችላሉ። ይህንን እንደ መልካም አጋጣሚ ድል በመጠቀም የአይምሮ ጤና ድጋፍን ይሹም። ለተጨማሪ መረጃ ኢምብሬስ ሜንታል ሄልስ ዶት ኦርግ ዶት ኤዩን ይመልከቱ።